በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክ ቲለርሰን የወጣው መግለጫ እንደሚያብራራው በ2016 195 አባል ሀገራት የተፈረመውን ስምምነት አሜሪካ አትቀበልም። ምክንያቱ ደግሞ የዩናይትድ ስቴትስን የስደተኞች ጉዳይ ህግ ስለሚጻረር ነው። የዩናይትድ ስቴትስን አቋም የሚገልጸው ይህ በውጭ ጉዳይ ሚኒስትሩ የተገለጸው የሀሳብ ጭብጥ ምን ይሆን? የአሜሪካንን ህገ መንግስትና የሰብአዊ መብትን በካሊፎርኒያ ስቴት ዩኒቨርሲቲ ሳንበርኒኖ የሚያስተምሩት የፖለቲካ ሳይንስ ባለሙያው ፕሮፌሰር አለማየሁ ገብረ ማልያም ለዶቸበለ አብራርተዋል። እንግዲህ የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን የአሜሪካዊ ያሉት ምንድን ነው? ከአሁን በኋላ ይሄ ግሎባል ኮምፓክት ኦን ማይግሬሽን የሚባል ወይንም ዓለም አቀፋዊ ስምምነት በማይግሬሽን ወይንም ብዙ ሰዎች ከአንድ ቦታ ወደ አንድ ቦታ የሚሄዱበትን የነበረውን ስምምነት ወጥተናል። ከሀገራችን ፖሊሲ ጋር አይስማማም። ሰው ከአንድ ሀገር ወደ አንድ ሀገር የሚሄደው ጥያቄ የእያንዳንዱ አገር ጥያቄ ነው እንጂ የሌላውን ሀገር አይጠቅስም። በእኛ ግን በተለይ በራሳችን በአሁኑ ጊዜ ያለን በኢሚግሬሽን በተለይ አስተሳሰብ ጋር የሚስማማ ነገር አይደለም። እኛ የምንፈልገው ትክክላዊ የሆነ ስነስርዓት የተከተለ ህጋዊ የሆነ ከአንድ ሀገር ወደ አንድ ሀገር መሄድ ነው። ነው ስምምነቱ ህጋዊና አስገዳጅ ይሆን? ለምን አሜሪካን አሳሰባት? እንግዲህ ይሄ ኮምፓክቱ ወይም ስምምነቱ በሁለት ሺህ አስራ ስድስት በተባበሩት መንግስታት የተቀመረ ስምምነት ነበርና፣ ስምምነቱ ያው እያንዳንዱ ሀገር በሚፈልገው የሚያደርግ ነው እንጂ የሚገደድበት ወይንም ህጋዊ የሆነ ተጠያቂነት ያለበት ነገር አለው። ምናልባት የአሜሪካን የውጭ ጉዳይ ሚኒስተር መልእክት ለመላክ ፈልገውም ሊሆን ይችላል። ከዚህ ወጥተናል ማለት በእኔ አስተያየት ማለት ምንድን ነው ይሄ ጠቅላላ በዓለም ላይ ያለውን ይሄ ኢሚግሬሽን ነገር በተለይ ከሀገሮች ወደ ኢንዱስትሪያላይዝድ ከሆኑት ወይም በተለይ ደግሞ ወደ አሜሪካ የሚመጡትን አንቀበልም የሚል አይነት አዝማሚያ ያለው ነገር ነው የሚመስለው እንጂ ይሄን ያህል የሚያስጨንቅ ነገር አይደለም። ምክንያቱ አሜሪካ በስምምነቱን ብትቀር ኖሮ የምትፈልገውን ታደርጋለች፣ ማትፈልገውንም አታደርግም። ይሄን ያህል ህጋዊ የሆነ ወይንም ግዴታ ያለበት አይነት ስምምነት አልነበረም። አሜሪካ ከስምምነቱ በአሁኑ ጊዜ ለመውጣት ለምን አሰበች? በጠቅላላው የውጭ ጉዳይ ሚኒስትሩ አስተያየት የሚለው ምንድን ነው? እኛ የሀገራችንን የሚገባና የሚወጣውን ሰዎች በሀገራችን ሕግ ነው የምናስተዳድረው። ከሌላው ዓለም ጋር ያለውን አንካፈልም፣ በአስተሳሰብም አንካፈልም፣ ደግሞ በስራም አንካፈልም። ምክንያቱም ወደፊት ለምሳሌ የበለጠ እንደዚህ ስደተኞችን ተቀበሉ የሚሉትን ነገር አንቀበልም። በጠቅላላ ዓለም ላይ የሚስማሙበት ነው። አሜሪካ ግን ከዚህ አፈንግጭ ይወጣሉ የምትሉበት ዋናው ምክንያት የስደተኛን መቀበል አለመፈለገዋን በተለይ ደግሞ ከደሃ ሀገር የሚመጡትን በሌላ መንገድ ቢሆን በጣም ሰለክቲቭ በሆነና ተመራጭ ሆኖ በተወጠነ መሰረት ጥቂቶች እንዲገቡና እንዲገቡ የሚፈቅድ አይነት ነገር ነው፣ አዝማሚያው ነው የሚፈልጉ የአሜሪካ ከስምምነቱ መውጣት ጉዳት ይኖረው ይሆን? የአሜሪካ መውጣት ጉዳቱ እዚህ ላይ ምንድን ነው ለሌላዎቹ የሚሰጠው መልዕክት? እኛ የለንበትም። እንግዲህ ትልቅ ዋናው ተጫዋች አሜሪካ ናት በዚህ አይነት ነገር ላይ እና አሜሪካን ከተከተሉ፣ አሁን ደግሞ ያለው የፖለቲካ አወራረድ በአውሮፓ ውስጥም በሌሎችም ቀኝ አክራሪዎች እየተነሱ ስለመጡ ለስደተኛና ከሀገር ለሀገር ለሚሄዱ ሰዎች በተለይ በአውሮፓና በአሜሪካ በጣም የከበደ ጊዜ ይሆናል ብዬ ነው የምገምተው። ስለዚህ ከመሻሻሉ በፊት ነገሩ ይከፋል ብዬ ነው ማስበው። በጣም ይከፋ እና ከዚያ በኋላ ምናልባት ይሻሻል ይሆናል እንጂ በአሁኑ ጊዜ ለስደተኛ ሀገር የሚጡ ሰዎች በተለይ ምዕራቡ አገርና በአሜሪካ ትንሽ አስቸጋሪ የሆነ ነገር ነው ይመስሉ። ብዙ ህዝቦች ከአንድ ሀገር ወደ ሌላ ስለሚዘዋወሩ የህዝቦች ጉዞ አለም አቀፋዊ በመሆኑ የህዝብ ጉዞና ብልጽግና አንድ ነው በሚል የሰዎችን ከአንድ ሀገር ወደ ሌላ ሀገር መዘዋወር መብት ለማስጠበቅ ያለመውን ስምምነት ዩናይትድ ስቴትስም በፊርማ ማረጋገጧ ይታወሳል። ለዶይቼ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።